we Chachi <laughs>

አገሬ በሕይወት አንዴ የሚባል አይነት ገጠመኝ ነው። እንደ ዋናው ታሪክ ሁሉ ታሪካዊ መሆን የቻለ በሳምንቱ ታላቅ ዜና በኖቤል የሰላም ሽልማት መድረክ የተሰማ የኖቤል ዜማ በዚያ ልዩ መድረክ በተጫወተችውና ቀደም ብለንም ከመድረኩ በሰማነው ልበል፣ አሁን በቀጥታ በቴሌቪዥን ሲሰራጭ በተሰሙት ዜማዎች የኢትዮጵያን ባህል ለዓለም የማስተዋወቅ ልዩ እድል የገጠማት ወጣት ድምፃዊት ብሩክታዊት ጌታሁን ቤቲጂ በተሰኘው የቁልምጫ ስሟ ይበልጥ ታወቃለች። ወደ አሜሪካ ድምፅ ብቅ ብላለች። በስልኩ መስመር ሰላም ቤቲ፣ እንኳን ደህና መጣሽ። ሰላም፣ እንኳን ደህና ቆያችሁኝ። የሰላም ኖቤል ሽልማት መድረክ ላይ ስትጫወች የአሁኑ የመጀመሪያች ነው። የኖቤል የሰላም ሽልማትም ለኢትዮጵያ እንግዳ ነው። በኖቤል መሰል መድረክ ላይ የመጫወት እድልም ማግኘት ያንኑ ያህል እንግዳም ታሪካዊ ነው። የመጀመሪያ የሚለውን እንወዳለንና አንዴ ብቻ የሚደረግ በሚመስለው ነገር ላይ ለጨዋታ ያህል ነው የመጀመሪያ ያልኩት። በቀጥታ እስኪ ወደዚያ ጊዜና ቦታ ውሰጅን። ሙዚቃውን ስትጫወቺ የመከታተል እድል ለነበራቸው፣ ሙዚቃዎቹን በሰማናቸው ቁጥር ከዚህ በኋላ ወደዚያ ጊዜና ቦታ የሚወስዱ ይመስላሉ። ሁኔታውን ድንገቱን፣ ያን የተለየ አጋጣሚ በምናብ የመከሰት አቅም አለውና ሙዚቃ። እስኪ አሁንም በሐሳብ ወደዚያ ቦታ እንመለስ። ያን ብዙ ታዳሚዎች የሚከተሉት ዜማ ስትጫወቺ በምን አይነት ስሜት ውስጥ፣ በምን አይነት ሁኔታ ውስጥ ነበርሽ? እስኪ አጫወችን ከስሜቱ እንደርደር። ስሜቱ ያው ትንሽ ደረቅ ያለ ስሜት ያለው ምክንያቱም ወደር የሌለው ደስታና ከዛ ደግሞ ፍርሃት መሀል ነው። ምክንያቱም ያሉት ሰዎች በጣም ትላልቅ ሰዎች ናቸው። ሳም ቤተሰብ አለ፣ ክብር ጠቅላይ ሚኒስትር አሉ። እና በእንደዚህ አይነት ትልቅ መድረክ ላይ ትንሽ ያፈራል። በዛ ላይ ደግሞ አድማጮቹ እርግት ብለው ፈጥቅ ብለው የሚያዳምጡ አይነት ናቸው። እና እዚህ ጋር አበላሽ ሲሆን ምናምያል ጭንቀት አለው። በዛው ልክ ደግሞ ያው እንደዚህ አይነት ትልቅ መድረክ ላይ በመመረጥ ራሱ በጣም ደስታ አለው። ደስ የሚል ነው ደስ የሚል መሆኑን በእርግጥም ደግሞ መጠነኛ የስጋት ስሜትም ቢሆን ማሳደሩ መረዳት የሚቻል ይመስላል። ለመሆኑ ቤቲጂ የሚለው የሙዚቃ ስምሽ ወይስ ቤተልሔም የትኛው ነው የተለመደው? ያው ቤቲጂ ነው የተለመደው። የምትመርጪውን ቤቲጂን ነው? አዎ መርጠውን ቤቲጂን ነው። ብሩክሳይትን ወደዋለሁ። አለም አቀፍ መድረክ ላይ ብዙ ጊዜ የወጡ ዜጎች ብሩክሳይትን በበፊክል መጥራት ያቀፈቸዋል። ወደ ቤቲ ብዙ ትኩረት አደርግ ነበረ። እና ቤቲ ሮክ ደግሞ የምትባል አንድ ጥንታዊት መጥታ ነበረ በመሀል ና እኔም ቤቲ ስለሆን ቤትሮክ እያሉ ሰዎች ያምታቱን ነበረ። ከዛ ላይ አባቴን መጨረሻ የመጀመሪያ ቃል ወሰድን ና ቤጅ እያደረግ ነው። እዛ ምክንያት ነው። መልካም። እንዲህ ያለው መድረክ የእድል ብቻ ሳይሆን ኃላፊነትም ይዞ ይመጣል። ቅድሜ አብረው የሚመጣም የስጋት ስሜት የሚዳስሰውን ጠቅሰሻል። የሰላም ኖቤልን ያህል የምታቀርቢው በዛ ለታደሙ ብቻ ሳይሆን በዓለም ዙሪያ ሚሊዮኖች በተለየ ትኩረት የተከታተሉት ኋላም ደግሞ ብዙ ሺ ጊዜ መላልሰው የሚጫወቱት ነውና ያ ስሜት ገና እዛ መድረኩ ከመድረስሽ አስቀድሞ ባሉ ቀናትም እንደሚፈጠር ገምታል። ከሀገር ውስጥ አብረውሽ የሚሰሩ የሙያ ጓደኞችሽ፣ ሙዚቃ ባንድሽ፣ በመድረኩ የተቀላቀሏችሁ የስዊድን የሙዚቃ ቡድን ዝግጅቱ እነኚህ ሁሉ ቅድም እንዳልሽው የቱ ጋር ይበላሽ ይሆን፣ ከኃላፊነት ጋር በየደቂቃው እንዲያስቡ የሚያደርግ ይመስላል። እና ቅድም በጨዋታ መልክ የመጀመሪያሽ ነው ወይ ለኖቤል መድረክ ስትጫወቺ ብዬሻለሁ። በእርግጥ የመጀመሪያና ምናልባትም በህይወት አንድ የሚገጥም እንደመሆኑ የቱን ያህል ከባድ ነበረ ዝግጅቱ? ያው ክርቤል ከዚህ በፊትም አብር ሰራ ነበረ ና ትንሽ ያስቸገረን የነበረው ሙዚቃውን አኩስቲክ ቨርዥመን ሲሆን ምክንያቱም ሙሉ በአንድ ዘ መሄድ አንችልም ነበረ። እንደዚች እንስ ያለ ግን አኩስቲክ ሳውንድ ያለው ነገር ነበር የሚፈልጉት። እና የተለያዩ መሳሪያዎችን ወደ ኪቦርድ መቀየር ከዛ ደግሞ ከተፈቀዱልን መሳሪያዎች ስራ አንዱ ማሲንቆና ፐርካሽን ነበረ። በእነሱ ሙልት ለማድረግ እንዴት የሞላ ድምፅ ማምጣት እንችላለን የሚለውን ነገር እሱ እሱ ትንሽ የሚያሳስበን ከዛ በኋላ ደግሞ እኔም አንድ ብዙ ዋዜ መጨመር ፈለግኩኝ ሲጋለት ያለ መጨረሻ ላይ ነገር መጨመር ፈለግኩኝ እና እኛውም ትንሽ ፈታኝ ነበር፣ ምክንያቱም ከዚህ በፊት የሚሰራው ወዜ አይደለም። ግን ሁሉ ጊዜ ዘፊ ከም ወርድ መጨረሻ ላይ በቃ የማትረሳ አይነት ነገር ብጨምር የለው ለስራው ድምቀት ይሆናል እያሰብኩኝ ና የመጀመሪያ ቀን ስሞክሮ በጣም ያዞር ነበር፣ ይከብድ ነበረ። የኦሮምኛ ተወዛዋዦች እንደሚያደርጉት አንገትሽን እንዲሽከረከሪ ታደርጊ ነበረ። እሱ ነው እያልሽን ያለሽው። ከዚህ ቀደም ተጫውተሽ ታውቂ ያለች እንዲህ አይነት ጭፈራ ትጫወች ነበር? አይ አባ ልጅ ያለውን ቤት አንዴ ሞክሬ ያውቃለሁ እና ትንሽ ተጓድ ነበር። የዛኔ በልጅነት ትንሽ ስለነበረ ምንም እራስ ማዞር ምናምን ነገር አልነበረኝም። አሁን ግን መጀመሪያ ቀን ስሞክረው በጣም አድክሞኝ አድክሞኝና ራሴን አሞኝ ነበረ። በጣም ያዞራል፣ በጣም ያዞራል። ከዛ በኋላ ወደ ራስን ምታትም ሄዶ ነበር እና ግን አንዴ ለነ ኪሩበን ነግሬያቸው ስለነበረ ሙዚቃው መጨረሻ ላይ መጨመሩ ስላልቀረ በቃ የግድ መስራት አለብኝ። እዚህ ለሁለት ሳምንት ያህል እንለማመደው ነበር አብረውኝ የነበሩትን ሙዚቃ በቃ ብወድቅም በስታይል ደገፍ ታደረጉኝ። የሰው አንዱ አካል ነ በነበር ማለት ያን። እስከ መውደቅ ድረስ ተዘጋጅተሻል? አዎ ያው መጨረሻ ከመጣ የት ይቀርብኛል? እና እንኳን በቃ ጠጋ ጠጋ ያላችሁ ከጎን ያላችሁ ጊዜ ምናም ጊዜ ማስጠንቀቂያ ሰጥቼ ነው የገባሁት። ይሄ ቀደም ብለን ደጋግመን እንዳል ነው የተለየ አጋጣሚ ነው። የግራና ቀኝ ውዝግቦቹን የፖለቲካ አንድምታዎቹን ትተን ታሪካዊነቱ በመድረኩ ልዩነት የኖቤል ሰላምን የመሰለ ነገር ኢትዮጵያዊ መሪ ሲሸለም በታሪክ አናውቅም። በአፍሪካ በጣም ጥቂት መሪዎች ያገኙት እድል ነው። ትርጉሙም ያንን ያህል የከበደ ነው። ያ ስሜት በኢትዮጵያዊነት ሊያሳድረው የሚችለው አንቺም ላይ የሚጋባ እንደሚሆን እጠብቃለሁ። ከሙዚቃው አስቀድሞ በመድረኩ ታያቸው የነበሩ ጠቅላይ ሚኒስትሩ ተናግረው ሲቀመጡ ነው የአንቺ ሙዚቃ የሚጀምረው። እስኪ ንገሪን፣ በዛ ቦታ በመገኘትሽ በራሱ ከዚያ በላይ የሆነውና አንቺ የተሳተፍሽበትን ራሱን የቻለ ምዕራፍ ማድረግ እንችላለን። እንዴት ነበር ያ? ምን አይነት ስሜት ውስጥ አስገባሽ? አዎ፣ ማለት ለእኔ በጣም ልዩ ስሜት ነበር። ምክንያቱም ኢትዮጵያን እንደ ሀገር ራሱ እንደዚህ ተከብራ መሪዋ እንደዚህ ተከብሮ በእንደዚህ አይነት ማዕረግ መሸለም ማለት በእውነቱ ቀላል ነገር አይ፣ የኖቤል ሸላኞችም ዝም ብለው በትንሽ በትልቁ የሚሸልሙ አይነት አይደሉም። እና ለእኔ እኔ ራሴ መመረጤ በጣም ትንግርት ነው የሆነልኝ። እና እንዴት ነው ይህ በቃ እግዚአብሔር ስራ ነው የኔ ስራ ሄድ እንደምሆኑ እስከምን ድረስ ነው ያስባለኝ የነበሩ ማናጀር የነበረ ረጅሙን ጊዜ የሚነጋገረው ከነሱ ጋር እንደውም እኔንም የሆነ ደረጃ ከደረሰ በኋላ ነው ይነግረኝ እንጂ ከዛ በፊት እኔም አላውቅም ነበረ በማናጀሮች በኩል ዘግይተሽ እንዳወቅሽው ገልጠሻል። ያንቺን መሰል ሙያ ውስጥ ያሉ ድምፃውያን ማናቸውም ሊመኙት የሚችሉት እጅግ የተለየ አጋጣሚ ነውና፣ እስኪ አስረጅን ሂደቱን። እንዴት ተመረጥሽ? እንዴት ሳወቅ እንዴት ተመረጥኩ የሚለውን ነገር ዛ ምንም የመረጥኩሽ ያለኝን አንድ ሰው አንድ አግኝቼ ነበር ከኮሚቴው አንዱ የኖርዌጅን ፒስ ፋይት ኮሚቴ ቀደም ብለው ከማናጀሬ ጋር ነበረ ብዙ ነገር ሲወያዩ የነበረው እንደዚህ አይነት ዘፈን በአኩስቲክ መጫወት ሲያለ ሰወይ ግጥሙ በእንግሊዝኛ ንጻፍ ሲያለ ብዙ እንቅስቃሴውን ሲሰራ የነበረው ማናጀሬ ነበር። ማን ይባላል? ማናጀሬ ከዮ ባለማየሁ ይባላል። የይሳቅ ኢንተርቴይንመንት ዋና ስራ ሲሆን እዛ በኋላ ነው ያው ከዛ በኋላ ግን የሚወዛ ሰው ይሄ ነው የመረጥኩ ሽ ያለኝን ሰው እንዴት መረጣት ስላቸው ጊዜ ምንም መስፈርት ምናምን አልነገሩኝም ግን በጣም በምርጫቸው ደስተኛ እንደሆኑ የነገሩ ምክንያቱም ያው ከፕሮግራሙም በኋላ ስለነበረ በጣም ብዙ ሰው ደስታውን የሚገልጽብኝ ሰአት ላይ ነበር ተገናኝተን ከን የሚያወራ ነው እና በጣም ደስተኛ ነኝ በምምረጥ እና የኔ ምርጫ ነው ነ ብቻ ነው የሄዱት እና እንግዲህ ይሄ ነገር እግዜርም ተጨምሮበት ይሆናል በእርግጥ እግዜርም ተጨምሮበት ይሆናል ትክክል ነው ወደ ኢትዮጵያ የኖቤል ሰላም ወሬ እንዲነፍስ ያደረገ አጋጣሚ ነውና ቤትስኪ ቤቲስኪ ወደ ሙዚቃ ወጎች እንዝለቅ። እንግዲህ መልካምነቱን ትኩስ ስሜቱን ብዙዎች የተጋሩት ይመስለኛል። መሰንበቻውን እያነጋገረ ያለ ጉዳይ ነው። ስለ ሙዚቃ እያወራን ነውና የሙዚቃ ሕይወትሽን ዘለግ ብለን እንነጋገር። የሙዚቃ ሕይወትሽ እንዴት ጀመረ? ካልተሳሳኩ እንደ አውሮፓውያኑ የዘመን አቆጣጠር ወደ ሁለት ሺ አስራ ሁለት የዛሬ ሰባት ስምንት አመት ገደማ ነው አደባባይ ወትሽ ስራዎችን ማየት የጀመር ነው። እስኪ የህይወት መንገድሽን፣ የሙዚቃ ህይወትሽን አጫጭ መቼ ጀመረ? ካልተሳሳኩ እንደ አውሮፓውያን የዘመን አቆጣጠር ወደ 2012 የዛሬ 78 ዓመት ገደማ ነው አደባባይ ወጥሽ ስራዎችን ማየት የጀመር ነው። የሙዚቃ የህይወት መንገድሽ ምን ይመስላል? የህይወት መንገድሽን አጫጭ ከድምፃዊቷ ብሩክታዊት ጌታነ ቤቲ ጂ ጋር ያደረግነው ቆይታ ሰማችሁት። ለቅምሻ ያህል ነው። ሰፋ ያለ ውይይት አድርገናል። ስለ ሙዚቃ ህይወቷ፣ ስለ ህይወት መንገዶቿ፣ ተስፋና ህልሞቿ ጫውታናለች። ሰፋ ያለውን ወጋችንን በሚቀጥለው ፕሮግራማችን እናቀርባለን። ሙሉን ቃለ ምልልሳችንንም በድረገጽና በፌስቡክ ገጻችን ላይ እናኖራለን። አሁን ጃለዳ ለዳ ሌላው በኖቤል መድረክ የተጫወተችው ስልት ነው። ቤትጂን